የአማራ ዲሞክራሲያዊ ፓርቲ አዴፓ እና የአማራ ዲሞክራሲያዊ ኃይል አዴሃን አንድ ፓርቲ ሆነው በጋራ ለመስራት ተስማሙ። የድርጅቶቹ ከፍተኛ አመራሮች ትናንት በሰጡት የጋራ ጋዜጣዊ መግለጫ ላይ ፓርቲዎቹ ውህደቱን የፈጸሙት የአማራን ሕዝብ ጥያቄዎች በጋራ ለመመለስ ነው ብለዋል። ፓርቲዎቹ የዓላማ የሚሆን የፕሮግራም አንድነት በመፍጠር ተዋህደው ለመስራት ተስማምተዋል። አስቴር ምስጋናው ከባህር ዳር ተጨማሪ አላት። ከስምንት ዓመታት በፊት ነበር ኤርትራ በረሃ ውስጥ ጋሽ ባርካ እየተባለ በሚጠራው አካባቢ የትጥቅ ትግሉን ሀብሎ የጀመረው የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃል ከቅርብ ጊዜ ወዲህ በሀገሪቱ የተጀመረውን ለውጥ ተከትሎ ወደ ሀገር ውስጥ በመግባት ሰላማዊ ትግል ለማድረግ ከሁለት ወር በፊት ነበር ከሶስት መቶ በላይ ሰራዊቶቹን በመያዝ ንቅናቄው ባህር ዳር ከተማ የገባው። በቆይታውም ከአማራ ዲሞክራሲያዊ ፓርቲ አዴፓ ጋር በጋራ ለመስራት የሚያስችላቸውን ሀሳቦች ሲወያዩ ቆይተው ትላንት የሁለቱ ፓርቲዎች ከፍተኛ አመራሮች በጋራ በሰጡት ጋዜጣዊ መግለጫ ላይ ውህደታቸውን ይፋ አድርገዋል። የአማራ ዲሞክራሲያዊ ፓርቲ የማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ምግባሩ ከበደ በመግለጫው ላይ እንደተናገሩት ፓርቲው ተመሳሳይ ዓላማና ፕሮግራም ያለው በመሆኑ ውህደቱን ፈጥረናል ብለዋል። የአማራን ጥያቄዎችን ለመመለስ የታሰበ እንጂ ኢትዮጵያ ውስጥ እንገነበዋለን ብለን የምናስበውን የመድበለ ፓርቲ ስርዓት የሚያዳክም እንደማይሆን በደንብ ተነጋግረንበታል፣ እናምንበታለን። ስለሆነም ዲሞክራሲያዊ ነገር ግን ጠንካራ ፓርቲ ሆኖ የመዝለቅ ፍላጎታችንን ያሳካልፍልን ብለን እናምናለን። በስምምነታችን መሰረት ከዚህ በኋላ የአማራ ዲሞክራሲያዊ ኃይሎች ንቅናቄ የሚባል አይኖርም። የአማራ ዲሞክራሲያዊ ፓርቲ ሆኖ ይቀጥላል ማለት ነው። የአማራ ዲሞክራሲያዊ ፓርቲ ሆኖ እንዲቀጥል የአማራ ዲሞክራሲያዊ ፓርቲን ፕሮግራም፣ ህገ ደንብ እና መርሆዎችን እስካሁን ድረስ በቆይባቸው ጊዜያት በሚገባ ተረድተዋቸዋል። ስለሆነም አንድ ፓርቲ እንደመሆናቸው መጠን የሚኖራቸው ፕሮግራም የሚኖራቸው ምልክት፣ የሚኖራቸው የመታገያ አጀንዳም አንድና ያው ይሆናል ማለት ነው። የአዲያን የውጭ ጉዳይና የፋይናንስ ኃላፊ አቶ ማተቤ መለስ በበኩላቸው ከአዴፓ ጋር ውህደት የፈጠር ነው የአማራን ሕዝብ ጥያቄ በጋራ ለመፍታት ነው ይላሉ። ይህን ስምምነት ለመፈጸም ስንወስን የአማራው ጥያቄ ተመልሷል ማለት ግን አይደለም። የአማራውን ጥያቄ ለመመለስ በጋራ መታገል ግን አማራጭም አቋራጭም መንገድ ሆኖ በማግኘታችን ይህንን የጋራ ስምምነት ለመፈጸም ደርሰናል። በእኛ በኩልም ስምምነቱ በሙሉ ልባችን የተቀበልነው ለወደፊትም ከአእምሮና ከጉልበት አልፎ የአካልና ህይወት ዋጋ የሚጠይቀውን ግንባርም ቢሆን ለመጋፈጥ ወንድሞቻችን ጋር ሆነን የአማራውን አንድነት፣ የአማራውን ነፃነት፣ የአማራውን ጥቅምና መብት ለማስከበር ምን ችለውን ሁሉ ለማድረግ በመወሰን ነው እንግዲህ ወደዚህ ስምምነት ላይ የደረሰው። አቶ ምግባሩ በስተመጨረሻ ያሉት ነገር ቢኖር ወደፊት ለአማራ ህዝቦች ከሚሰሩ የተለያዩ ድርጅቶች ጋር በጋራ ለመስራት ፓርቲያቸው ዝግጁ መሆኑን መግለጻቸውን ከሀገር ውስጥ መገናኛ ብዙኃን ያገኘውት መረጃ ያመላክታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።